የጌዲዮ ዞን ምክር ቤት ባካሄደው መደበኛ ጉባኤ ላይ ዞኑ በቀጣይ ምን አይነት አስተዳደራዊ መዋቅር ሊኖረው ይገባል በሚለው ጉዳይ ላይ የተለያዩ ሀሳቦች ተነስተው ውይይት ተደርጎባቸዋል ዶች ቬሌ ዲደብሊው ያነጋገራቸው የምክር ቤቱ አባል አቶ ተካልኝ ጽጌም የጌዲዮ ዞን በመልካም ምድራዊ አቀማመጡ ከሲዳማ ዞን እናም ከኦሮሚያ ምስራቅና ምዕራብ ጉጂ ዞኖች ጋር እንደሚጎራበት ይናገራሉ አሁን ባለው ሁኔታ የሲዳማ ብሄር በህዝበ ውሳኔ ውጤት መሠረት ራሱን ችሎ በክልል የሚደራጅ ከሆነ? የጌዲዮ ዞን ከነባሩ ክልል በመነጠል ለብቻው ሊቀር ይችላል የሚል ስጋት እንዳላቸው ተናግረዋል። በመሆኑም ዞኑ በቀጣይ ሊኖረው የሚገባው አደረጃጀት በተለየ ሁኔታ ሊታይ እንደሚገባም ለምክር ቤቱ ሀሳብ ማቅረባቸውን ነው አቶ ተካለኝ የገለጹት። እኛ የጠየቅ ነው የመልካም አስተዳደር ጥያቄን ስንጠይቅ በልዩ ሁኔታ ይታይ ሲባል ቀጥታ ጂኦግራፋዊ አቀማመጡም አንደኛ በሰሜን በኩል ያለ ሲዳማ ነው። ቀጥታ የምንገናኘው ኦሮሚያ ክልል ጋር ከጉጂ ዞኖች ሚናዋሲ ነው። ሲዳማ ራሱን አስችሎ ክልላም መንግስት ነው። የራሱን ውሳኔ አግኝቶ ከወጣ እኛ አሁን ተንጠልጥለን መሀል ላይ ነው ለብቻችን ያለ ነው። ይሄ ሕዝብ ብቻውን ነው ያለ። ስለዚህ በልዩ ሁኔታ ፌዴራል መንግስት ወስዶ አጥንቶ መዋቅር አለብን የምን ጥያቄ ነው ያለ ነው ገደ በልዩ ሁኔታ ታይቶ ለፌዴራል ተጠቅመቱ ሆኖ የራሱን የመስተዳደር አካል ማቋቋም አለበት የሚል ጥያቄ ነው እኛ እያቀረብ ነው ያለ። ነው ሌላው የምክር ቤቱ አባል አቶ ታደሰ ደያሶ በበኩላቸው ቀደም ሲል የጌዲዮ ዞን ያለውን መልክዓ ምድራዊ አቀማመጥ መሰረት በማድረግ በክልል እንዲደራጅ ለመጠየቅ የሚያስችሉ ሂደቶች ተጀምረው እንደነበር አስታውሰዋል። ይሁን እንጂ ክልሉን በገዢ ፓርቲነት ከሚያስተዳድረው የደቡብ ኢትዮጵያ ሕዝቦች ዲሞክራሲያዊ ንቅናቄ ደኢሕዴን የተሰጠ አቅጣጫ ነው በሚል ጥያቄው ባለበት እንዲቆም ተደርጓል ብለዋል። በአሁኑ የዞኑ ምክር ቤት ጉባኤ ላይ ግን ጥያቄውን የማቅረቡ ሂደት ካቆመበት እንዲቀጥል በጉባኤው አባላት በስፋት መነሳቱን ነው አቶ ታደሰ የተናገሩት። በሰፊው የተነሳው ይሄ ነገር ባለበት ካለበት መቀጠል ከቆመበት መቀጠል እንዳለበት ታች ላይ አለው እንደገና ይህ ነገር ሪቫይዝ መደረግ እንዳለበት በሚል ነው ቤት የተነሳው። ነገር ግን ክልላውን ባለ ሁኔታ ይህንን ነገር አቁሙ የሚል ደደን የተቀመጠ አቅጣጫ አለ በሚል እነሱ ሚላሽ የሰጡ ነገር ግን እንደ ምክር ቤት ይህ ነገር ካለበት እንደገና በአጭር ጊዜ ተመርተው ጥያቄ በአዲስ መልክ መቅረብ አለበት የሚል ነው። የአደረጃጀት ጥያቄዎች በሕዝቦች ፍላጎት እንጂ በድርጅት ውሳኔ ሊፈጸሙ አይገባቸውም የሚሉት አቶ ተካልኝ በቀጣይ በጌዴኦ አስተዳደራዊ መዋቅር ላይ ሕዝቡ ተወያይቶ እንዲወስን በምክር ቤቱ አባላት ከመግባባት ላይ ተደርሷል ብለዋል። በመነሻ ያነሳቸው ነገሮች ሄደን ለእኛን ተክቶ ሊወስንልን አይችልም። ህዝቡ መጀመሪያ ምን ይላል አንድ ለሀምሳ አምስቱ በአንድ ለሀምሳ አምስት እንደራጃለን ተደራጅተን እንኖራለን የሚለውን ሀሳብ እንዲኖር ህዝቡ ማወያየት አለባቸው። አይ በልዩ ሁኔታ ታይቶ ውሳኔ ይሰጥልን የሚለውንም ህዝቡ ማወያየት አለባቸው። የሚለው ነገር አስቀምጠን እነሱም ይህንን እንደ አስተዳዳሪ የቀረበው ሀሳብ ይሄ ነው ወደ ህዝብ ውሳኔ ቀርቦ ህዝቡ የሚለውን ነገር ተጠንቶና ለሚመለከተው አካል ሌጋል የሆነ ጥያቄ የክልል ጥያቄ እንኳን ሌጋል ተደርጎ እንዲጠየቅ በዛ ላይ ነው። እኛም ዶች ቬሌ ዲ ደብሊው በምክር ቤቱ አባላት በተነሱት የአደረጃጀት ጥያቄዎች ዙሪያም የዞኑን ዋና አስተዳዳሪና የምክር ቤቱን አፈ ጉባኤ አስተያየት ለማካተት በተደጋጋሚ የስልክ ቀጠሮ ለመያዝ ቢሞከርም ኃላፊዎቹ ለጥሪዎቹ ምላሽ ባለመስጠታቸው ሊሳካ አልቻለም። ለዲ ደብሊው ዘገባ ሸዋን ግዛ ወጋየው ሐዋሳ።